የአሜሪካ ድምፅ ነው። በ በ19 25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።

ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ሐምሌ 30 2014 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። ለምሽቱ የያዝናቸውን መሰናዶዎች እናስተዋውቅ። በሁለቱም በኩል ጫና አድርጎ ህዝቡ ሰርቶ እንዲገባ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባችሁ ባይ ያለ ህዝብ የኔ ህዝብ ነው፣ ስጋዬ ነው

በማይ ደግሞ ፖለቲካ ነው። እንግዲህ የድሃ ልጅ የሚያልቅ ያለ እነሱም እየተሰቃዩ ነው። እኛም እዚህ ምንም ያን ያህል ደልቶን እየኖርን አይደለንም። እና ሰላሙ ጥሩ ይመስለኛል። የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ወደፊት በጦርነቱ ምክንያት የተፈናቀሉና ከትግራይ ከአማራና ከአፋር ክልሎች ያነጋገርናቸው ተፈናቃዮች ናቸው። በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ይካሄዳል በተባለውና

እስካሁን ውሳኔ ባላገኘው የሰላም ድርድር ጉዳይ አስተያየታቸውን ሰጥተውናል። ከዜናው በኋላ ሙሉ ይቀርባል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ ወደ ዩናይትድ ስቴትስ ይዘዋቸው ሊጓዙ ከነበረው የሃይማኖት መገልገያዎች ውስጥ በቅርስነት የሚመደብ አንድም ነገር እንደሌለ ተገልጿል። ሌላው የምሽቱ ዘገባችን ትኩረት ይሆናል። ሌሎችም ቅንብሮች አሉን።

የዛሬ ተረኛ አስተናጋጅ ቆንጂ ይታይ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። አብራችሁን እንድታመሹ ከወዲሁ በአክብሮት እንጋብዛለን። የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት ነገ በደቡብ አፍሪካ የሚጀምሩ ሲሆን በቀጣይ ወደ ዲሞክራቲክ ሪፐብሊክ ኮንጎ ና ሩዋንዳ ያመራሉ። የውጭ ጉዳይ ሚኒስትሩ በዚህ የአፍሪካ ጉዟቸው የባይደን አስተዳደርን የአፍሪካ ፖሊሲ የሚዘረዝር አብይ ንግግር እንደሚያደርጉ ና ትኩረታቸው ሰብአዊ መብቶች ላይ ሊሆን እንደሚችል ይጠበቃል። የአሜሪካ ከፍተኛ ባለስልጣኑ ለሁለተኛ ጊዜ ወደ አፍሪካ የሚያደርጉት ጉዞ

ተያይዞ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአህጉሩ ያደረጉትን ጉብኝት ተከትሎ የሚደረግ ሲሆን ላቭሮቭ ሩሲያ ዩክሬን ላይ ስለፈጸመችው ወረራ ና በዓለም ዙሪያ ነዳጅ ና የምግብ ዋጋ መጨመር ተጠያቂው ምዕራብ ሀገራት መሆናቸውን አስረድተዋል። አንዳንድ የፖለቲካ ተንታኞች የሩሲያ ና የአሜሪካ ባለስልጣናት በተደጋጋሚ ወደ አፍሪካ እያደረጉት ያሉት ጉዞ በቀድሞ የቀዝቃዛ ጦርነት ተቀናቃኞች መካከል ለሚደረገው የበላይነት ና

የሪዮት ዓለም ፍልሚያ አፍሪካን ዳግም የውጊያ ሜዳ እያደረጋት ነው ሲሉ ገልጸዋል። ዩናይትድ ስቴትስ በአፍሪካ ለሚገኙ ስደተኞችና ተፈናቃዮች የሚውል 127 ሚሊዮን ዶላር መስጠቷን በተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ አስታወቁ። ግሪንፊልድ የእርዳታውን መጠን ይፋ ያደረጉት በጋና እያደረጉት ባለው ጉብኝት ሲሆን ገንዘቡ በተለይ በቡርኪና ፋሶ

ቻድ፣ መካከለኛው አፍሪካ ሪፐብሊክ፣ ዲሞክራቲክ ኮንጎ፣ ማሊ፣ ሞዛምቢክ፣ ናይጄሪያ፣ ኒጀር እና ሌሎች ሀገራት ውስጥ አዲስ በተፈጠሩና በተራዘሙ ግጭቶች ምክንያት ለተሰደዱ፣ ጥገኝነት ለጠየቁ ና የሀገር ውስጥ ተፈናቃዮች መርጃ የሚውል ነው። እርዳታው በመላው አፍሪካ የሚገኙ ከሰባት ሚሊየን በላይ ስደተኞች እና ጥገኝነት ጠያቂዎችን እንዲሁም ከአምስት ሚሊየን በላይ የሀገር ውስጥ ተፈናቃዮችን ከመርዳቱ በተጨማሪ በስደት ለረጅም ጊዜ ለኖ

ና ወደ ሀገራቸው መመለስ ለሚፈልጉ ድጋፍ ለማድረግ እንደሚረዳ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። እርዳታው በተለይ ስደተኞቹን ባስጠለሉ የአፍሪካ ሀገራት እየጨመረ የመጣው የምግብ ቀውስ ጉዳት ላደረሰባቸው ህይወት አድን እርዳታ እንደሚሰጥ የገለጸው መግለጫ ሌሎች ለጋሾች ተጨማሪ ድጋፍ እንዲያደርጉም ጠይቋል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው።

የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ጉብኝት ማድረጋቸው እጅግ ያበሳጫት ቻይና ከዩናይትድ ስቴትስ ጋር በወታደራዊ ግንኙነት፣ የአየር ንብረት ለውጥና በሌሎች ጉዳዮች የምታደርገውን ውይይት ማቋረጧን አስታውቃለች። የቻይና ጠቅላይ ሚኒስትር ዋንጊ ጉዳዩን አስመልክቶ ባደረጉት ንግግር የአሜሪካ ምክር ቤት አፈ ጉባኤ ቻይና በተደጋጋሚ ያሰማችውን ተቃውሞና

ተደጋጋሚ ድርድር ችላ ብለዋል። ጉዞዋ የተመቻቸውም በዩናይትድ ስቴትስ መንግስት ነው ብለዋል።

የአሜሪካ ድምጽ ራዲዮ የምስሉን ትክክለኛነት ማጣራት ባይችልም የቻይና የቴሌቪዥን ጣቢያ ቤጂንግ በታይዋን አቅራቢያ ወታደራዊ ልምምድ ስታደርግና ስትተኩስ የሚያሳዩ ምስሎችን አሳይቷል። ከዚህ በፊት ባልታየ መጠን የሚካሄደው ይህ ልምምድ ዓለም አቀፍ ፍርሃትና ውግዘት እያስከተለ ነው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በካምቦዲያ ጉዞ ባደረጉበት ወቅት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የቻይና ምላሽ ያልተመጣጠነና

አደገኛ ነው ያሉ ሲሆን ጉዞ ምንም አይነት ስሜት ቢፈጥርባት አስራ አንድ ተወንጫፊ ሚሳይሎችን በታይዋን ዙሪያ መተኮስ ና መርከቦችን በታይዋን ዙሪያ ማሰማራት ትክክል አለመሆኑን ና ከሚሳይሎቹ አምስቱ ጃፓን አቅራቢያ መውደቃቸውን ገልጸዋል በካቡል የሚገኙ የህንድና የፓኪስታን ዲፕሎማቶች በአፍጋኒስታን በእስር የሚገኘው የውጭ ጋዜጠኛ እንዲፈታ መጠየቃቸውን ተከትሎ አፍጋኒስታንን የሚያስተዳድረው ታሊባን ግራ ተጋብቷል

ፓኪስታናዊ ጋዜጠኛ አናስ ማሊክ ከአፍጋኒስታዊ ረዳቱና ሾፌሩ ጋር ሐሙስ እለት በታሊባን በቁጥጥር ስር ከዋለ በኋላ ከፍተኛ ምርመራና ድብደባ ተፈጽሞበታል ተብሏል። ለ21 ሰዓታት በቁጥጥር ስር ከዋለ በኋላ ዛሬ ከእስር መለቀቁም ታውቋል። ሆኖም የማሊክ መጥፋት ከተነገረበት ጊዜ አንስቶ የፓኪስታንና የህንድ ዲፕሎማቶች እኩል የታሊባንን ባለስልጣናት ቀርበው ጋዜጠኛው እንዲፈታ መጠየቃቸው ታሊባኖችን እንዳስገረማቸው የአሜሪካ ድምጽ

ጽ ምንጮች ተናግረዋል። ማሊክ ፓኪስታናዊ ሆኖ እንዴት እንዲፈታ ትጠይቃላችሁ? ሲሉ የህንድ ዲፕሎማቶችን መጠየቃቸውም ተነግሯል። ፓኪስታንና ህንድ በአፍጋኒስታን የሚገኙ ዲፕሎማቲክ ልዑካንን በመጠቀም በየሀገራቸው ውስጥ አመፅ ለማስነሳት ይጥራሉ በማለት በተደጋጋሚ እርስ በርሳቸው የሚወነጃጀሉ መሆኑ ይታወቃል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ

የዓለም ዜናውን አደመጥን። ፕሮግራሞቻችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ በቀጥታ ልታገኙን ትችላላችሁ። ቀዳሚው ዘገባችን የሰሜን ኢትዮጵያው ጦርነት እንዲያበቃ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ይካሄዳል በተባለውና እስካሁን ውሳኔ ባላገኘው የሰላም ድርድር ላይ የሚያተኩር ይሆናል።

ለሰሜን ኢትዮጵያው ጦርነት ሰላማዊ እልባት ለማስገኘት የሚያስችል ውይይት እንዲጀመር የሚደረጉ ጥረቶች በተጠናከሩበት በዚህ ወቅት በተለያዩ ወገኖች የተያዙ ወቅታዊ አቋሞችም ይፋ እየተደረጉ ነው። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ወደ መቀሌ ተጉዞ ለተመለሰው የልዩ መልእክተኞችና የአምባሳደሮች ቡድን ያደረጉት ገለጻም የኢትዮጵያን መንግስት እይታ አመላክቷል።

አምባሳደር ሬድዋን ባደረጉት ገለጻ የዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንዲሁም የተለያዩ አገሮች አምባሳደሮች ቡድን መቀሌ ደርሶ ከተመለሰ በኋላ የመጀመሪያ ነው። መንግስት ቡድኑ በያዘው አቋም ማዘኑን አምባሳደር ሬድዋን ተናግረዋል። እሳቸው እንዳሉት ቡድኑ ለሰላም የማያወላውል ቁርጠኝነት እንዲኖር

ግፊት አላደረገም። ይልቁንም የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችም በማሟላት ተግባር ውስጥ ገብቷል በማለት አስረድተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር እና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ዌበር እንደዚሁም በኢትዮጵያ የሚገኙ የዩናይትድ ስቴትስና የአንዳንድ የአውሮፓ ሀገሮች አምባሳደሮች የሚገኙበት ቡድን

ወደ መቀሌ የተጓዘው ባለፈው ማክሰኞ ነው። በኢትዮጵያ መንግስት የተሰጠውን የደርሶ መልስ ፈቃድ ተከትሎ የልዩ መልእክተኞቹና የአምባሳደሮቹ ቡድን በመቀሌ ቆይታው የትግራይን ክልል እያስተዳደሩ ከሚገኙት የህወሀት መሪዎች ጋር ውይይት አድርጓል። የዩናይትድ ስቴትስ እና የአውሮፓ ህብረት ልዩ መልእክተኞች ጉዞውን አስመልክተው በሰጡት መግለጫ መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች በፍጥነት መመለሳቸው አስፈላጊ መሆኑን

እንደሚያምኑ ጠቁመዋል። ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር መወያየታቸውን አመልክተዋል። በጦርነቱ ለተጎዱት የትግራይ የአፋርና የአማራ ክልሎች ያልተገደበ የእርዳታ ተደራሽነት እንዲኖር ማድረግ ወሳኝ መሆኑንም ጠቅሰዋል። በገንዘብ በነዳጅና በማዳበሪያ ላይ አለ ያለው ገደብ መነሳቱም አስፈላጊ መሆኑን የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ያወጡት መግለጫ አመልክቷል።

የህወሀት ቃል አቀባይ ጌታቸው ረዳ መቀሌ ውስጥ በሰጡት መግለጫ መሰረታዊ አገልግሎቶችን እንደገና የማስጀመሩ ጉዳይ ከልዩ መልእክተኞቹና ከአምባሳደሮቹ ቡድን ጋር ውይይት ከተደረገባቸው ነጥቦች አንዱ መሆኑን ተናግረዋል። መሰረታዊ አገልግሎቶቹን ለመቀጠል የሚመጡ ሰዎችን ሙሉ ደህንነት ለመጠበቅ ፈቃደኛ መሆናቸውን እንደገለጹም አስታውቀዋል።

የልዩ መልእክተኞቹና የአምባሳደሮቹ ቡድን አባላት ደግሞ መሰረታዊ አገልግሎቶቹን የመቀጠሉን ስራ ለመከታተልና እስከ መጨረሻው ለማድረስ የገቡትን ቃል እንደሚያከብሩ እምነታችንን ገልጸንላቸዋል ብለዋል አቶ ጌታቸው። የህወሀት መሪዎች ከዚህ ቀደም በሰጧቸው መግለጫዎች በአፍሪካ ህብረትና የአህጉራዊው ተቋም የአፍሪካ ቀንድ ልዩ መልእክተኛ በሆኑት

የቀድሞ የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆ ላይ እምነት እንደሌላቸው አስታውቀዋል። ይህንኑ ያብራሩት አቶ ጌታቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ እንደሆነ ተናግረዋል። ህወሀት የአፍሪካ ህብረት ከመደባቸው ኦሉሴጉን ኦባሳንጆ ይልቅ የኬንያውን ፕሬዝደንት ኡሁሮ ኬንያታን ለአደራዳሪነት እንደሚመርጥ ማስታወቁም ይታወሳል። የአፍሪካ ህብረት በበኩሉ ለኦሉሴጉን ኦባሳንጆ ያለውን ድጋፍ

በተደጋጋሚ ገልጿል። ኦባሳንጆ በትናንትናው እለትም ይህንኑ የኢትዮጵያ የሰላም ሂደት በተመለከተ ለህብረቱ የሰላምና ጸጥታ ምክር ቤት ገለጻ አድርገዋል። በትናንትናው እለት ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር፣ የአውሮፓ ህብረት ልዩ መልእክተኛ አኔት ወበር እና የተባበሩት መንግስታት ልዩ መልእክተኛ ሀና ቴትን ማነጋገራቸውን የአፍሪካ ህብረት አስታውቋል።

ለመሆኑ በዚህ የሰላም ሂደት ላይ በጦርነቱ በቀጥታ ተጎጂ የሆኑ ተፈናቃዮች ምን ይላሉ? በቅድሚያ ወደ መቀሌ እንውሰዳችሁ። ሙሉጌታ አጽብሃ የተወሰኑ ነዋሪዎችን ጠይቋል።

ከምዕራብ ትግራይ ቃፍታ ሁማራም ትርካን ከሚባል አካባቢ ተፈናቅለው በመቀለ ከተማ በተፈናቃይ ማዕከል ውስጥ የሚኖሩ ወይዘሮ ህይወት ካልኣዩ የተባሉ በጦርነቱ ምክንያት ከልጆቻቸው መለያየታቸው ይገልጻሉ። በአሁኑ ጊዜም የጤና ችግር አለብኝ ያሉት ወይዘሮ ህይወት በቂ ህክምና እንደማያገኙም ገልጸዋል። ከመፈናቀላቸው በፊት በግብርና ስራ ይተዳደሩ እንደነበር ገልጸው በአሁኑ ጊዜ ግን የሰው እጅ ጠባቂ

ሁኛለሁ ብለዋል። ሰላም ሰፍኖ ወደ ቀያቸው ለመመለስም እንደሚናፍቁ ነው የተናገሩት። ሰላም ተኾይኑ ፍትሕ ክሰፍነሎ እቶም ደቀና ወዲ ቆንቋር የምንየውን ሰላም የሚሰፍን ከሆነ ፍትህ መስፈን አለበት። ወድቀው የቀሩ ልጆቻችን በማን እዚያ እንደቀሩ መታወቅ አለበት። እኛ ሰላም ነው ፍላጎታችን።

ቀድሞም ሰላም እንፈልግ ነበር፣ አሁንም ሰላም ነው የምንፈልገው። በጉልበታችን ቆፍረን እንኖራለን። የወደመው ሀብታችን እንመልሰዋለን። ሰላም ይሁን እንጂ ሀብታችን ይመለሳል። በአንዲት ላም የጀመርነው መቶ ሀምሳ አድርሰን ነበር። ምዕራብ የእንጀራ የሀብት የጤና አገር ነው። ወደዛ ትመለሳላችሁ ስንባል ደስ ይለናል።

ነው ያሉት። አለቃ ገብርሂወት ወልዱ የተባሉ ሌላ ተፈናቃይ በበኩላቸው ሰላም ለማምጣት እየተደረገ ያለው እንቅስቃሴ ተስፋ ሰጪ ነው ብለው በቶሎ የሕዝቡ ችግር እንዲፈታ ተግባራዊ እንቅስቃሴ መጀመር አለበት ብለዋል። ናይ አሜሪካ ናይ ሕብረት አውሮፓ ካልኦት ናይ እንግሊዝ ናይ ጣሊያን የአሜሪካ የአውሮፓ እንዲሁም ሌሎች የኢንግላንድና የጣሊያን ተወካዮች መቀለ መጥተው ውይይት ማካሄዳቸው

በመገናኛ ብዙሃን ስሰማ በጣም ደስ ነው ያለኝ። ሰላም ይመጣል በማለት ደስ ብሎኛል። የእኔ ፍላጎት ሂደቱ እንዲፋጠን ነው። ወደ አገሬ እንድመለስ እንዳመርት ነው የምፈልገው። እዚህ እኮ በሞትና በሕይወት መካከል ነው ያለነው። በአስቸኳይ ወደ ቀያችን ተመልሰን አምርተን እንድንጠቀም ነው ምኞቴ

ነው ያሉት። በመቀለ ከተማ በወርቅና ብር የጌጣጌጥ ሥራ ተሰማርተው ይሰሩ እንደነበሩ የተናገሩት አቶ ማዓሾ አርያ የተባሉ በበኩላቸውም ጦርነቱ በስራችን ትልቅ ተጽዕኖ አሳድረዋል ብለዋል። ሰላም ለማስፈን እየተደረገ ያለው እንቅስቃሴም እንደሚደግፉ ተናግረዋል። ወርቅና ብር እንሠራ ነበር። አሁን አንድ ዓመት ከስድስት ወር ምንም ስራ የሚባል ነገር የለም፣ ቁመናል። በቃ ጭራሽ ማለት ነው። ህዝቡ አሁን ወርቅ የሚሸጥ እንጂ የሚገዛ ሰው የለም

ምክንያቱም ረሃብ አለ፣ ችግር አለ፣ ባንክም የለም። ኬታም ጡሶ ሊገዛ ነው ወርቅ አሁን አሁን ተቸግረናል። በጣም አሁን የመጡት እንግዶች በሁለቱም በኩል በጣም በጣም ጫና ማድረግ አለባቸው። ምክንያቱም በቃ ከዚህ በፊት የነበረ ምንም ለውጥ አላየንም። ምንም ምንም ለውጥ አላየንም። አሁን ግን በሁለቱም በኩል ጫና አድርጎ ህዝቡ ሰርቶ እንዲገባ ህዝቡ ሰላም እንዲያገኝ

ጫና ማድረግ አለባቸው ባይኝ። ኃይለ ስላሴ ሰለሞን የተባለ የመቀለ ከተማ ነዋሪ በበኩሉ የሰላም ጅምሮ ያው ደስ ይላል። በፌዴራልም በክልልም እንግዲህ እንግዶችም መጥተዋል። ለዚህ የእነዚህ ሰዎች መምጣት ያው ልክ እንደ ጥሩ አጋጣሚ ሆኖ የባለፈውም ወደ ህግ ቀርቦ ያው ያጠፋም እንዲቀጣ፣ ያላጠፋም በህግ እንዲታይ። አሁን የትግራይ ህዝብ ያለበት ሁኔታ በጣም አስቸጋሪ ሁኔታ ነው። ለዚህ ይህን ሁኔታ እንዲፈታ ደግሞ ያው የእነዚህ

የፌዴራልም የክልልም ተስማምቶ ያው ባንክም ይሁን ስልክ ሁሉ እነዚህ መሰረተ ልማቶች የሚባሉ መጀመር አለባቸው ብዬ አምናለሁ። የህወሀት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ ትናንት ለክልሉ መገናኛ ብዙሀን በሰጡት መግለጫ ማክሰኞ እለት ወደ መቀለ ከተማ የመጡ የተለያዩ ሀገራትና

ተቋማት ተወካዮችና አምባሳደሮች ከክልሉ መንግስት ጋር ባደረጉት ውይይት በአምስት ጉዳዮች ላይ ያለን አቋም አስረድተናቸዋል ብለዋል። ሰብአዊ እርዳታ ያልተገደበ እንዲሆን፣ መሠረታዊ አገልግሎቶች ዳግም እንዲከፈቱም፣ ምዕራብ ትግራይ ውስጥ ያሉ ኃይሎች እንዲወጡም፣ የኤርትራ ሰራዊት ከያዛቸው አካባቢዎች ውጡ እንዲባሉም፣ በጦርነቱ ምክንያት በሰላማዊ ሰዎችና ተቋማት የደረሰ ጉዳት በገለልተኛ አካል እንዲመረመር የምንደግፍ መሆኑ አስረድተናል በማለት ገልጸዋል። በልዑካ

ኑ በኩል ለፌዴራሉ መንግስት ደብዳቤ ክልሉ ጽፏል የተባለ ይዘቱም እንዲህ አብራርተዋል። እናንተ የአውሮፓ የተባበሩት መንግስታት፣ የአሜሪካ እንዲሁም የሌሎች ሀገሮች ልዑካን መጥታችሁ ስላነጋገራችሁን፣ በተለይ ፕሬዚደንት ደብረ ጽዮን ጋር ሰፊ ውይይት ስላደረጋችሁ ሀሳብ ተለዋውጠናል። መምጣታችሁ ጥሩ ነው። እንደነገራችሁም ከሆነ የአዲስ አበባ ባለስልጣናት፣ የኢትዮጵያ ባለስልጣናት አገልግሎት መቀጠል ፈልገው አገልግሎት ሊቀጥሉ የመጡ ሰዎች ደህንነት ያሰጋናል ስላሉ በበኩላችን

ለእንደዚህ አይነት ስራ የሚመጡ ሰዎች ሙሉ ደህንነት ጠብቀን ስራው እንዲደረግ ፈቃደኞች መሆናችንን በእናንተ በኩል ደግሞ ይሄ የመቀጠሉ ስራ ሞኒተር ለማድረግ እና እስከ መጨረሻው ለማድረስ የገባችሁት ቃል እንደምታከብሩ እምነታችን የጸና ነው፣ የሚል ነው። ቃል በቃል ይሄ ነው ወረቀቱ። የሰላም ድርድር ጉዳይ አፍሪካዊ ችግር በአፍሪካ መፈታት ያለበት የሚል አቋም ብዙ ጊዜ የታገልንለት አላማ፣ አሁንም አቋማችን ነው ብለዋል። የአፍሪካ ህብረትን በመቃወም ሳይሆን

አፍሪካ ህብረት የመደባቸው ሰዎች ይህንን ስራ ሊሰራው በሚል ነው። ሷ አሁን አፍሪካ ህብረት በእኛ እምነት ሆሩ ኬንያታ ከሆሩ ጋር ተጣብቀን አልተወለድንም። ሶ ሲሪየስ ነገር ይሰራሉ ብለን ስላመን ነው። ባሳዩት ርክት ከሌሎቹ ወገኖች ጋር በነበረን ግንኙነት ጥሩ ሀሳብ አላቸው ስለተባለ ኮሚኒኬትም ስለተደራረግን ካልሆነ በስተቀር አብይ ያውቃል ደውረጥን ያውቃል። ስለዚህ በዚህ ጉዳይ ላይ እሳቸውን ፕሪፈር ያደርግንበት ምክንያት ከመርሆቻችን ጋር አብሮ መሄድ ከዓላማዎቻችን ጋር አብሮ መሄድ

ሲሪስነስ አላችሁ ብለህ ስላምን ካልሆነ በስተቀር ይሄንኑ ስራ የሚሰራ ሌላ ሰው ከመጣ የማንቀበልበት ምክንያት የለም። ስለዚህ ጉዳዩ አፍሪካ ህብረትን ከመጥላት ካለመጥላት ከመያያዝ አይደለም። አፍሪካ ውስጥ ያሉ ችግሮች በአፍሪካ የሚፈቱ አውሮፓ አይፈቅዱም። ከአፍሪካ ህብረት ውጪ እኛን የያዙ ሊሉ አይችሉም። ወደ መቀለ ከተማ ተጉዘው የነበሩ እንግዶች ከክልሉ አመራሮች ጋር ለአራት ሰዓታት ከሰላሳ ደቃ ደቂቃ በላይ ተወያይተዋል ሲሉ ነው

አቶ ጌታቸው ረዳ የተናገሩት ለአሜሪካ ድምጽ ሙልጌታ አጽበሃም መቅለም። ሌላዋ ዘጋቢያችን አስቴር ምስጋናው ያነጋገረቻቸው ከትግራይ ክልል መፈናቀላቸውን የሚናገሩትስ ምን አስተያየት አላቸው? እናድምጥ። በማዕከላዊ ጎንደር ዞን ዳባቶ ወረዳ ሸመላኮ መጠለያ ጣቢያ የምትገኘው ሰላማዊት ፋንታሁን ከትግራይ ክልል ሽራሮ ከተማ እንደመጣች ትናገራለች። ጥቅምት 24 2013 ዓ.ም ጦርነቱ ሲጀመር ሲቪል የለበሱ ሰዎች መጥተው መጥተው

ታዋቂያቸውን አይተው ማንነታቸውን ሲያውቁ ጥቃት እንደሰነዘሩባቸው ትናገራለች። በዚህም አካላዊና ስነ ልቦናዊ ጥቃት በእኔና በእናቴ ላይ ተፈጽሞብናል ትላለች። ያው ከሽራሮ ስንመጣ ብዙ ጥቃቶች ደርሰውብኛል፣ ጾታዊ ጥቃት ደርሰውብኛል። እንዲሁም እኔ ላይ ሆነ ማዘር ላይ ደግሞ የድብደባ ጥቃት ደርሰውብናል። የፌዴራል መንግስት ከሕወሓት ጋር በቅርቡ ሊያደርግ ስላሰበው የሰላም ድርድር ዙሪያ ያላትን አስተያየት

ይቀናት ነበር። እኔ ያለኝ አመለካከት ያው ሀገር ሰላም ሆኖ የሞቶ ሄዳ ነው በሰላም እንዲኖር ነው። ይህን በቃ ስልሽ የድሃ ልጃ ይለቅ የሚል ምክንያቱም ጦርነት ለእኛ ህዝብ በቃ እነሱም እኮ የኛ ወገኖች ናቸው የእኛ ህዝብ ናቸው። ቢያንስ ተዋልደን ተዛምደናል እና ሰላም ድርድሩ ቢመጣ ነ ደስ ነው የሚል በእኔ በኩል ማለት ነው። ሁሉም ሰው እኮ አንድ አይደለም እና እኔ በትግራይ ህዝብ ላይ ምንም ጠላቻ ሆነ ነገር የለኝ ግን

እነዛ ጥቃት ያደረሱ ሰዎች ብቻ ነው የምንጠላቸው። እንዴ ሰላም ቢሆን ደስ ነው። እዛ ያለ ህዝብም የኔ ህዝብ ነው፣ ስጋዬ ነው። እነሱም በራብ በማይረባ ፖለቲካ ነው እንግዲህ የደሃ ልጅ የሚያልቅ ያለ እነሱም እየተሰቃዩ ነው።

እኛም እዚህ ምንም ያለ ያል ደርሶም እየኖርነ አይደለንም፣ እና ሰላሙ ጥሩ ይመስለኛል። በዚሁ መጠለያ ጣቢያ የሚገኘው ሙሉጌታ አስማማው አስራ ሰባት አመት በኖረበት የትግራይ ክልል በማንነቱ ምክንያት ተገፍቶ እንደወጣ ይናገራል። መጀመሪያ ላይ ነው የትግራይ ስቀመጥ አስራ ሰባት አመቴ ነው። ከዛ ከምቀመጠው እና ሚስት የነበረሽው ትግሬ ናት። የሁለት ልጆች ያባር ነው። ሁለት ልጆች ከዛ ቀርተዋል። በህይወት ይኑሩ አይኑርም አውቀው ጉዳይ የለ። በቅርቡ ሊደረግ ስለታሰበው የሰላም ድርድርም

ያለው አስተያየት አለ። እነሱ ከወንበር ላይ ሆነው ህዝብ ነው የሚያጋጫሉ እና የሚሞት ያለ የድሀ ልጅ ነው፣ ንብረት የሚወድ ያለ የድሀ ንብረት ነው። ወንበር ላይ ሆነው ማጋጨት ትርጉም የለውም። ግን በሰላም ድርድሩ ቢፈታ እና እኛም ደግሞ ወደ ልጆቻችን ካሉ ተለሉም አንድም ልኩም ባወቅ ነው ወደ ሰላም ቢገባ ነው የምለውን ምክንያቱም ያው ከጥብ ኪሳራችን የበዛው እንጂ ያው ከጥብ ጥቅም እንደሌለው ነው ማንም የሚያውቀው ያለ።

እና ወደ ሰላም ብትሰጣ ነው የምለው እኔ።

መስፍን አራጌ ደግሞ ከአፋርና ከአላማጣ የተፈናቀሉትን ጠይቋል። አቶ ከድር አህመድ በጦርነቱ ምክንያት ይኖሩበት ከነበረው የአፋር ክልል ሰሜናዊ ዞን ዋና ከተማ አባዓላ ከነ ቤተሰቦቻቸው ተፈናቅለው ሰመራ ከሚገኙ ዘመዶቻቸው ጋር ተጠልለው መኖር ከጀመሩ ወራት እንዳለፋቸው ይናገራሉ። በጦርነቱ የህይወት መስዋዕትነት የከፈሉ ቤተሰቦቻቸውን የወደመ ንብረታቸውን በማስታወስ ወደ ሰመራ የመጣንበት ዋናው ምክንያት በህወሀትና በብልጽግና መንግስት

ለመከፈል በተደረገው ጦርነት ምክንያት ነው። ቀያችን ብለን የመጣ ነው። ወደዚህ ደረሰብኝ ብዬ የምናገረው ችግር የሄተ ልጅ በራሴ አስተምሬ ያሳደግኩት የሄተ ልጅ በዛ ጦርነት ተሰውቶብኛል። ንብረት ደግሞ ጥረን ግረን ያፈራ ነው ንብረት በአባላ ከተማ የነበረን ንብረት ደግሞ በዛ ጦርነት ምክንያት ሙሉ በሙሉ ወድሞበናል። አሁንም ደግሞ የጦርነቱ ጠባሳ ከላያችን ላይ አልተቃረፈም። ሰራ እንግዲህ ቤተሰቦቻችን ጋር ነው እዚህ በተለያየ በመንግስት ስራም በራሳቸው ስራ የሚኖሩ ቤተሰቦቻችን አሉ እዚህ ስለዚህ

ወደዛች ወደሰብ ነው በብዛት የምንኖረው። ወደዛ ለመመለስ ደግሞ አስተማማኝ የሆነ የጸጥታ ሁኔታ የለም እስካሁን፣ ምክንያቱም ስጋቶች አሉ። ይደረጋል በተባለው ድርድር ዙሪያ ሁለት አይነት አስተያየት አለኝ ይላሉ አቶ ከድር ድጋፍና

ቅሬታ በእርግጥ ድርድርና እርቅ ሰላም እንደሚያስፈልግ ማንኛውም ሰው ያውቃል መንግስት አሁን ከህወሀት ጋር እያደረገ ያለው የሰላም ድርድር በአንድ ጎን እደግፈዋለሁ በሁለተኛ ጎን ደግሞ ቅሬታ አለኝ ምክንያቱም የችግሩ ሰለባ የሆነው የአፋር ህዝብ የዳር ተመልካች ሆኖ እዛ አካባቢ ላይ የተፈጸመው ችግሮች እና አሁንም ያሉ ስጋቶች የክልሉ መንግስት ሲሆን የፌደራል መንግስት በምን መንገድ መጥረፍ ያለበትን ሁኔታ ከህብረተሰቡ አካል ምክንያቱም የሀገር ሽማግሎች አሉ የሃይማኖት አባቶች አሉ ወጣቶች አሉ የዚህ ጦርነት ጉዳት

ሰራተኞች አሉ። ስለዚህ ይህን ህብረተሰብ ሳያማክን የሚደረገው የእርቅ ሰላም ወይም ድርድር ደግሞ ፍሬ ያፈራል የሚል እምነት የለኝም። ዛቢ አላም መጋል የሚባል አካባቢ እስከ በራህለ ጥግ ድረስ አሁን ደግሞ የህወሓት ኃይሎች ምሽግ እንደያዙ ነው ያለው።

እርቅ ሰላም ፍሬያማ እንዲሆንና ለወደፊት ደግሞ የሁለቱም ተጎራባቸው የሆነ ህብረተሰብ አስተማማኝና ዘላቂ ሰላም እንዲኖር ከትግራይ በኩልም ከአፋር በኩል በዚህ እየተደረገ ያለው እየተባለ የሚጠራው የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት የሚገናኙት እነዚህ ህብረተሰብ ከዳሉል እስከ ያለው ድረስ የሚያዋስነው እነዚህ ሁለቱ ክልሎች በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊቱ የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ በጦርነቱ ከፍተኛ

ከፍተኛ ጉዳት ደርሶባቸው የህክምናና የምክር አገልግሎት ማግኘታቸውን ይጠቁማሉ። አያይዘውም ድርድሩ ተጎጂዎችን የሚከስ አጥፊዎችን ተጠያቂ የሚያደርግ መሆን አለበት ብለዋል። የምኖረው በሴ ከተማ ነው። ቧንቧ ውሃ ክፍለ ከተማ ለጠኝነት ስሜን ለመግለጽ አልፈለኩኝም በጦርነቱ ምክንያት የደረሰብኝ ከፍተኛ ጉዳት ነው። አካላዊ ስነ ልቦናዊና ስነ አእምሯዊ ጉዳት ነው። በጣም የደረሰብ ይህ ነው የማይባል ዘግናኝ ነገሮች ናቸው የደረሱብኝ በእኔ በኩል ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይቀርም እንደሚባለው ሁሉ

በመልካምነቱ የማይባቸው ጎኖች አሉ። ድርድሩ ለሀገርና ለህዝብ ይጠቅማል ተብሎ የሚታሰብ ከሆነ ወንጀለኞችና ጥፋተኞች በፍትህ አደባባይ የሚቀርቡበት አካሄድ ሲኖር፣ ተጎጂዎችም የደረሰባቸውን በደል እንባቸውን የሚያብስላቸው የሚያደርቅላቸው አካል ሲኖር እነዚህ ነገሮች አስፈላጊ ናቸው ተብሎ በብዙሀኑ የሚታሰብ ከሆነ ምንም እንትን የምለው ነገር የለም ግን

የመጀመሪያ ጥያቄ ጥፋተኛና ወንጀለኛ ለህግ ሳይቀር ይደረጋል ተብሎ ከታሰበ፣ እንደ አንድ ኢትዮጵያዊ እንደ አንድ ጉዳተኛ የሚሰማኝ ስሜቶች አሉ። ፍትህ የሚገኝበት ጥፋተኛ ጥፋተኝነቱን ሊረጋገጥ የሚችልበት የህግ አግባብ ካለ፣ ተበዳይ ወገኖች ደግሞ ተገቢውን ኮንፈንሴሽን ማግኘት የሚችሉበት እና ጥፋተኛውም ጥፋተኛ ነኝ ብሎ የሚናዘዝበት አግባብ ካለ መቼም ፍትህ

ከዚህ የዘለለ ይሆናል ብዬ አልገምም። መምህር የነበሩትና ከአላማጣ ተፈናቅለው ሰሜን ወሎ ዞን ወልዲያ ከተማ በመኖር ላይ የሚገኙት ሌላው አስተያየት ሰጪ በበኩላቸው ጦርነቱ ከቤተሰቦቻቸውና ከሚወዷቸው ተማሪዎቻቸው እንደለያቸው ተናግረዋል። ካለው ሀገራዊ ወይ መልካዊ ጉዳይ ስሜን ባልገልጽ ደስ ይለኛል። መልካም የሚባል ጥሩ ህይወት ነበረን። ማህበረሰቡ የዋህ ነው። ራያ ሰው ወዳጅ ነው፣ ሰው አክባሪ ነው። ማንንም ሊጎዳ አይፈልግም። የራያ ጉዳይ ዝም ብሎ እንዲህ ተብሎ የሚገለጽ አይደለም። ኢትዮጵያን ስዬ

ሲቀጥል ራያ ስል ኢትዮጵያናት ህይወቴ በዛልክ ልክ መልካም ነበር። ባለትዳር ነኝ። የአራት ልጆች አባት ነኝ። ተማሪዎችንም ጥዬ ልጆቴንም ጥዬ በስጋ የወለድኳቸውና በቀለም የወለድኳቸው ልጆች ሁሉ እያስታወስኩ ያው በተፈጠረው ሀገራዊ ጉዳይ አሁን በጣም የሚያስከፋ የሚያሳዝን ያለ ልጆችህ፣ ያለ ባለቤትህ እንዲሁም ካለ መልከው ውጭ ያለው ደስታ ብዙም ደስ የማይ በጣም የከፋ ነው ብዬ ብገልጸው ያን ሲሆናል እንዳይ። በዛም ድርድሩ ስኬታማ የሚሆነው ከቅድመ ሁኔታዎች ሲጸዳ ነው ይላሉ።

አስተየሰጪው ድርድሩ መሬትና መሬትን መሰረት ያደረገ ከሆነ ውጤት አይኖረውም የሚል እምነት ነው ያለኝ ምክንያቱም

መሬት የኢትዮጵያ ነው። እኔ እዚህም ኖርኩ እዚያም ኖረ፣ ምንም የእንትና ሆነ የእንትና ሆነ ማንም ሰው ሰዎች ሊያባሉን የተሰራ ግድብ እንጂ የኢትዮጵያ መሬት ከመሆን የሚያግደው ነገር የለም። ስለዚህ ይሄ መሬትን መሰረት ያደረገ ድርድር ከሆነ ይሄ እኛ ነው ይሄ እናንተ ነው የሚል ነገር ከሆነ ውጤት ያለው አይመስለኝም። ሮማል ግን እንደ ኢትዮጵያዊነት አንድ ኢትዮጵያ በሚል የሚሆን ድርድር እና የዚህ ጉዳይ የሚነሳ ከሆነ ግን ትንሽ ተስፋ አይበታለሁ ብዬ አስባለሁ። ከዛም ከዚህም የሚወጡ ነገሮች አሉ። አሁን ለምሳሌ ቅድመ ሁኔታዎች ምናምን ካልሆኑ

ካልተደረጉ እንዲህ ካልተደረጉ የሚባሉ ነገሮች አሁን እኔ የድርድሩን ተስፋ እንዲያሳጣ ያደርገኛል። ሰላም ማንም አይጠላም። ሰላም ግድ ነው። ሰላም ግን የሚባለው ለጊዜው በድርድር የተፈታ ችግር ሳይሆን ዘላቂነት ባለው መልኩ የሚፈታ ነገር ነው የሚያስፈልገው። እኛ ኢትዮጵያውያን በየትም በየትም ሰፋ ቅርብ የምኖር ነን። ስለዚህ ከዚህ ድርድር ልንጠብቀው የምንችለው ኢትዮጵያዊነትን እና ኢትዮጵያን የሚያንጸባረቅ፣ በዜጎቹ ሰላም የሚያጎናጠፍ ነገም ደግመን የማንፈናቀልበትን መንገድ የሚፈጥር ነው እንጂ ለመፈናቀል ለመፈናቀል አሁን ያለንበት ምንም የሚል አይደለም ብዬ ባልገል

ያወጣው የከፋ ቢሆንም አሁንም ድርድሩን ተስፋ የሚያሳጡ ነገሮች እየሰማሁ እየታዘብኩ ነው። ሕዝብ ድምፅ ቢያሰማ ከፖለቲከኞች የዘለለ የሕዝቡ ስሜት ቢደመቅ፣ ለምሳሌ ስለራያ ጉዳይ የራያ ሕዝብ ያ የወልቃየት ጉዳይ የወልቃየት ሕዝብ ይወስድ። ከዛ በኋላ ያለውን ፖለቲከኞ ገለል ብለው የራሳቸውን ችግር በራሳቸው ቢፈቱ ነገሮች ስኬት ይኖራቸዋል ብያምናሉ። ኢትዮጵያዊነት የሚለውን ነገር ልናይ ይገባል። ቋንቋ አደለም ያፈናቀለን፣ ብሄር አደለም ያፈናቀለን፣ ያለ መስማማት ነው። ይሄንን ከግምት ልናስገባ ይገባል። ከዛ ሲቀጥል ደግሞ ቦታ ይሄ እንትና ነው፣ ይሄ ምናምን ነው

ይሄ ምናምን ነው የሚለው ነገር ሊወገድ ይገባል። ብቻ ምንድን ነው ፎከስ መደረግ ያለበት የተፈናቀሉ ዜጎች የሚመለሱበትን መንገድ ማስተካከል። ከዛም በጦርነት የተጎዱ ማንኛውም የአማራም ይሁን የትግራይ የማንኛውም ዜጎች የማንኛውም ህዝቦች የተጎዱበትን ጉዳታቸውን የሚያካክስ የሚያጣጥም ነገር ማግኘት አለባቸው። ይሄስ ካልሆነ ድረስ ዛሬ ሁለቱ ፖለቲከኞች ወይም ሁለቱ ነገሮች ተደራድረው የሚያመጡት ሰላም ለእኔ የሰላም ነገር አይነ ዘጋቢዎቻችንን እናመሰግናለን። በዚህ ጉዳይ ላይ ተጨማሪ አስተያየቶችን አካተን ይዘን እንመለሳለን።

ክቡራትና ክቡራን አድማጮቻችን የቅዳሜ ሐምሌ 30 ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በዝግጅቶቻችን ዙሪያ አስተያየትና ጥያቄ ሲኖራችሁ መላኪያ አድራሻዎቻችንን እናስታውሳችሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም ዩቲዩብ፣ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን

ትችላላችሁ። የአሜሪካ ድምፅ ቪኦኤ። በመቀጠል ደግሞ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ የዩናይትድ ስቴትስ ጉዞ ጋር ተያይዞ ተከስቶ በነበረው አለመግባባት ላይ ያተኮረው ዘገባ ይሆናል የሚቀርበው።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ወደ ዩናይትድ ስቴትስ ይዘዋቸው ሊጓዙ ከነበረው የሃይማኖት መገልገያዎች ውስጥ በቅርስነት የሚመደብ አንድም ነገር እንደሌለ ተገለጸ። ሐምሌ 18 2014 ዓ.ም አቡነ ማትያስ

ከሌሎች ብፁዓን አባቶች ጋር ሆነው ወደ አሜሪካ ሲጓዙ ይዘዋቸው ሊሄዱ ከነበሩት የሃይማኖት መገልገያዎች ጋር በተያያዘ በቦሌ አውሮፕላን ማረፊያ አለመግባባት ተከስቶ ነበር። አለመግባባቱን ተከትሎ በድብቅ የተቀረጸ የሚመስል አጭር ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ ብፁዕ አቡነ ማትያስ ቅርስ ይዘው ከሀገር ሊወጡ ነበር የሚሉ ወሬዎች በማህበራዊ ሚዲያ ላይ በጥቂት ሰዎች አማካይነት

ተሰራጭተው የነበረ ሲሆን በዚያው ማህበራዊ ሚዲያ ላይ ያንን የተቃወሙና ድርጊቱን ያወገዙ ሰዎችም ቁጥር እጅግ የበዛ ነበር። በጉዳዩ ዙሪያ ሐምሌ 20 2014 ዓ ም መግለጫ የሰጡት የጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በማኅበራዊ ሚዲያ ላይ በጥራዝ ነጠቅነት የተሰራጨው መረጃ እርሳቸውንም ሆነ ቤተ ክርስቲያኒቱን እንዳሳዘነ ተናግረዋል።

ቅዱስ ፓትርያርኩ በሕገ ቤተ ክርስቲያን ወይም በቃለ አዋዲ ሙሉ ስልጣን ያላቸው ቤተ ክርስቲያኒቱንና መላውን ሕዝበ ክርስቲያን የሚወክሉ በመሆናቸው እርሳቸውን የደፈረ ቤተ ክርስቲያኒቱን እንደተዳፈረ ይቆጠራል ብለዋል። ይዘዋቸው ሊሄዱ ከነበሩት የሃይማኖት መገልገያዎች ቅርጻ ቅርጾች እንጂ ቅርሶች አለመሆናቸውን ገልጸው ይህም ቢሆን ደግሞ ቤተ ክርስቲያኒቱ በተገቢው መንገድ ደብዳቤ ጽፋ ለሚመለከተው አካል

ማሳወቋን ገልጸዋል። የሃይማኖት መገልገያዎቹ ቅርሶች እንዳልሆኑ የታወቀ እንዳያልፉ መደረጉ አግባብ አይደለም ብለዋል። ቤተ ክርስቲያን ቅርሶችን ልታሸሽ ነበር መባሉም የሚያሳዝንና የቤተ ክርስቲያንን ክብር መንካት እንደሆነ ተናግረዋል። የቅርስ ጥናትና ጥበቃ ባለስልጣን በበኩሉ በተፈጠረው ነገር ማዘኑን ገልጾ አለመግባባቱ የተከሰተው

ቤተ ክርስቲያኗ ቅርሶች ከሀገር የሚወጡበትን አሰራር ባለመከተሏ ነው ብለዋል። የቦሌ ጉምሩክ ቅርንጫፍ ጽሕፈት ቤት ደግሞ የሃይማኖት መገልገያዎቹ እንዳያልፉ አልከለከልንም ብለዋል። በጉምሩክ ባለስልጣን የቦሌ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ተፈሪ መኮንን ከቤተ ክርስቲያን ተጻፈ የተባለው ደብዳቤ እንዳልደረሳቸው ገልጸው ደብዳቤው ባይደርስም ለቅዱስ ፓትርያርኩ ክብር ሲባል

የሃይማኖት መገልገያዎቹ እንዲያልፉ ፈቅደን ነበር ብለዋል። ገብረ ሚካኤል ገብረ መድህን ነው ያዘጋጀው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማቲያስ ማክሰኞ ሐምሌ 18 ቀን 2014 ዓ ም አዲስ አበባ ከሚገኘው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሊወጡ ሲሉ እርሳቸውና የቤተ ክህነት አገልጋዮች ከተቆጣጣሪ ሰራተኞች ጋር ሲነጋገሩ የሚያሳይ ቪዲዮ በማኅበራዊ ሚዲያ ላይ ተለቆ ነበር።

በቪዲዮው ላይ የሚናገረው ሰውም እንደ አቪየሽን ሰኪሪቲ ከአገር መውጣት የሌለባቸው ቅርሶች ከቅርስ ጥበቃ ደብዳቤ ተጽፎ በግልጽ ሊነገረን ይገባል ሲል ይታያል፣ ይደመጣል።

የዚህን ቪዲዮ መሰራጨት ተከትሎም በማህበራዊ ሚዲያ ላይ አቡነ ማትያስ ቅርስ ይዘው ሊወጡ ነው የሚል መረጃ ተሰራጨ። ከዚያም እንዲህ ያለ መረጃ መሰራጨቱን የተቃወሙ ድምፆች በዛ ብለው ይሰሙ ነበር። ቆየት ብሎም አቡነ ማትያስና አብረዋቸው የተጓዙት ብፁዓን አባቶች ይዘዋቸው ሊሄዱ የነበሩት የሃይማኖት መገልገያዎች ምንነት በተመለከተ ከቤተ ክርስቲያን ለጉምሩክ ባለስልጣን የቦሌ ኤርፖርት ቅርንጫፍ ተጽፈዋል የተባለ ደብዳቤ ተሰራጨ።

መገልገያዎቹ ቅርሶች አይደሉም። አስቀድሞ ጉምሩክ እንዲያውቃቸውም የተደረጉ ናቸው ተባለ። እነሱም አንድ ሊትር ቅብአሜሮን፣ ሶስት የግላቸው የእጅ መባረኪያ መስቀል፣ አንድ ጸሎት የሚያደርጉበት ዳዊት፣ አምስት የግዕዝ መጽሐፍ ቅዱስ፣ አንድ የመጽሐፍ ቅዱስ መዝገበ ቃላትና ሁለት የቅዱስ ሚካኤልና የአቡነ አረጋዊ ጽላት ናቸው። ይህንን ውዝግብ ተከትሎ ሐምሌ 20 ቀን 2014 ዓ.ም ለጋዜጠኞች መግለጫ የሰጡት የጠቅላይ ቤተ ክህነት ዋና ሥራ አስኪያጅና

የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ሁሉም በህጋዊ መንገድ የተዘጋጁና ቅርጾች እንደሆኑ ገልጸዋል። ቅርጾች እንጂ ቅርሶች እንዳልሆኑም አስረግጠው ተናግረዋል። የጽላቶችን ህጋዊነት አስመልክቶ ከቅዱስ ፓትርያርኩ ልዩ ጽሕፈት ቤት አንድ ደብዳቤ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ደርሶታል። ታቦተ ቅዱስ ሚካኤል፣ ታቦተ ቅዱስ አረጋዊ በአስቸኳይ እንዲዘጋጁ በብፁዕ ቅዱስነታቸው መታዘዙን

የሚገልጽ ደብዳቤ ደርሶታል። በዚህ ደብዳቤ ምክንያት ደግሞ መንበረ ፓትሪያርኩ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ለቅርጻቅርጽ ማዘጋጃ ክፍል ይላል እንጂ ለቅርጻቅርጽ አይ ለቅርጻቅርጽ ማዘጋጃ ክፍል የቤት አዝዟል፣ ን ያዝዣል ታቦተ ቅዱስ ሚካኤል እና ታቦተ ቅዱስ አረጋዊ አቡነ አረጋዊ ተዘጋጅተው

አባይ ኤፍሬም በሚባሉ ከቅዱስ ፓትርያርኩ ጋር በሚጓዙ አማካይነት ጽላቶቹ እንዲሄዱ ማለት ነው። ስለዚህ ህጋዊ ነው። ስለዚህ ይህን መሆኑን መረዳት ግድ ሲል ለቅርጻ ቅርጽ ክፍል እንዲዘጋጅ የታዘዘውን ቅርሳቅርስ እንደተወሰደ ሆኖ ቅርስ ይዘው ሊወጡ ተብሎ የሚያገናኘው የሚያዛምደው አንዳች ነገር የለም። እዚህ ጋር ለቅርጻቅርጽና ለቅርሳቅርስ ለይቶ መጀመሪያ ማየት ያስፈልጋል። ቅርስ ሌላ ነው።

ቅርጽ ሌላል። ይህ የተደረገበት ምክንያትም በየትኛውም የዓለም ክፍል ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን ታቦተ ሕጉ ከኢትዮጵያ ስለሚሄድላቸው እንደሆነ አቡነ አብርሃም ገልጸዋል። ታቦታት ወደ ውጭ መውሰድ ዛሬ በቅዱስ ፓትርያርኩ አይደለም የተጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በውጩ ዓለማት ቤተ ክርስቲያን መትከል ከጀመረችበት ጊዜ ጀምሮ

የመጀመሪያው ቤተክርስቲያን ኒውዮርክ ላይ ቅዱስ ስላሴ ነው የተተከለ በብፁዕ ወቅዱስ አቡነ ቴዎፍሎስ። ከዚያን ጊዜ ጀምሮ በመላ አውሮፓ፣ በሰሜን አሜሪካ፣ በየትኛውም በአረብ ሀገር ሳይቀር አብያተ ክርስቲያናት አሉ። እነዚህ አብያተ ክርስቲያናት ሲተከሉ ታቦታተ ሕጉ ከዚህ ነው የሚሄዱት፣ ከየትም አይደለም። ታቦታተ ሕጉ ከዚህ ይሄዳሉ በዚያ

ቤተ ክርስቲያን ተተክሎ ምእመናንን ያገለግላሉ። ክርስትናው ይስፋፋል። በምግባር በሃይማኖት ለሀገር ለወገን የሚጠቅሙ የሚያድጉ ሰዎች ይፈጠራሉ። እያየንም ያለው ይህን ነው። ስለ ሁኔታው ለቪኦኤ ማብራሪያ የሰጡት የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በበኩላቸው በተፈጠረው ነገር ማዘናቸውን ገልጸው ቅዱስ ፓትርያርኩና ብፁዓን አባቶች ይዘዋቸው ሊወጡ የነበሩት የሃይማኖት መገልገያዎች ምንነት

አይተን መለየት ነበረብን ይላሉ ትልቁ ስህተት አሰራሩን ያለመከተል አንደኛ ቤተ ክርስቲያኗ አሰራሩን ታቃለች ብዙ ቅዱስ አቡነ አብርሃም እዛ ጋር ሲያነሱት ነበረ ቅርጽና ቅርስ የሚለው ነገር ታቦት ይቀረጽ ብለው ቅዱስነታቸው ለቤተ ክህነት ያሳወቁበትን ነው ከዚያ ውጭ አይተን አለይ ነው በክስተቱ እናዝናለን በቀላሉ አሰራሩን ብቻ በመከተል ብቻ መሄድ የነበረበት መጠናቀቅ የነበረበት ሁኔታ ነው ታቦት

ቅርስ ነው። ግን ታቦት ሲወጣ አንከለክላቸው። ታቦቱን ሄዶ የቅርስ ባለሙያ አይነካውም አይለካውም። በእምነታቸው ያለን አሰራራችን ምንድን ነው? አዲስ ታቦት ነው የምታወጡ ነው እንጂ አሁን ለምሳሌ የቅድስተ ማርያምን ታቦት ልታወጣዋችን፣ እኛም አንፈቅድም። የማናየውንትን ማንለውም ቢሆን ማለት ነው። አዲስ ታቦት ያስቀረጻሉ። ካስቀረጹ በኋላ እንደዚህ እንደዚህ እንደዚህ የሚወጣ ነው

የኛ ባለሙያ ሄዶ እንደ ብራና እንደ መስቀል አይለካውም፣ ምን አይልም፣ ምን አይልም። በእምነት ብቻ እንዲህ እንዲህ አይነት ውሰዱ ይባላል። ስለዚህ እንዲህ ሁለት ጽላቶች ነበሩ ይባል በደብዳቤ እንደተለመዱ ተፈቅዶ መሄድ የሚችል ነገር። መስቀሎቹን በተመለከተ እንግዲህ ቅርስ ይሁኑ አይሁኑ መጀመሪያ ላይ ቢያመለክቱ ያንን ሙያተኛ ካረጋገጠ ይሄዳል። የእጃቸውን መስቀል በአንገታቸው የሚያደርጓቸውን ተንጠልጣይ

ደረታቸው ላይ የሚኖሩ ይሄ አይነካም በጨራሽ መጽሐፍ ቅዱሶቹ ጊዜ የተባሉ ተታይተው ቅርስ ካልሆነ ይውጣ። በገና ምንም ከበሮ ይወጣል። በቅርስ ጥናትና ጥበቃ ባለስልጣን ሃይማኖታዊ መገልገያዎቹ ቅርስ ወይም ቅርጽ መሆናቸው ሳይለይ፣ ባልተጨበጠ መረጃ ላይ በመመስረት ቤተ ክርስቲያን ቅርስ ልታሸሽ ነበር ተብሎ በማህበራዊ ሚዲያ የተላለፈው መልእክት ቤተ ክርስቲያንን አሳዝነዋል ብለዋል ብፁዕ አቡነ አብርሃም። ቅዱስ መጽሐፍ በህዝብ አለቃ ላይ

ክፉ ቃል አትናገር ይላል። ቅዱስ ፓትርያርኩ የህዝብ አለቃ ናቸው፣ የህዝብ አባት ናቸው፣ የኦርቶዶክሳውያን በሙሉ አባት ናቸው። ስለዚህ በአንድ ቅዱስ ፓትርያርክ ላይ ባልተጨበጠ በማይዳሰስ ምንም መረጃ በሌለው በጥራዝነጠቅነት በይሆናልና በግምት ክፉ ቃል ፈጽሞ

ሊነገር አይገባም። ምክንያቱም ቅዱስ ፓትርያርኩ በቤተ ክርስቲያናችን ሕግና ስርዓት ቤተ ክርስቲያኒቱን የሚወክሉ ቤተ ክርስቲያን ናቸው። ስለሳቸው ስለ ግል ተናገርኩ ብሎ የሚያስብ ካለ እየተደፋፈረ ያለው እየወጣ ያለው ቤተ ክርስቲያኒቱ ላይ እንጂ ከማንም ላይ አለመሆኑን መረዳት ያስፈልጋል። ምክንያቱም ጽላት ሲባል ፓትርያርኩ ፓትርያርኩ ሲባሉ ጽላቱ ይገናኛሉ። ያንን ያልጠበቀ

በማህበራዊ ሚዲያ የተላለፈ መልእክት በማየታችን ቅድስት ቤተ ክርስቲያን ታዝናለች። ሉዓላዊት ታሪካዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪ አባትን ጽላቶች ለማሸሽ ወይም ለማሻገር ከሕግ ውጭ ተደረገ ብሎ ማውራቱ በእውነት እጅግ ልናፍርበትም

ያስፈልጋል ድርጊቱ በብዙ ሚሊዮን የሚቆጠሩትን የቤተ ክርስቲያኗን ተከታዮች መድፈር እንደሆነም በመግለጫቸው አመልክቷል። ምክንያቱም ቤተ ክርስቲያኒቷ ባለውለታ ነች። አይደለም የእምነቱ ተከታዮች የእምነቱ ተከታዮች እንኳ ያልሆኑ ቢሆኑ

እምነቱ እምነታቸው ባይሆንም እንኳ ቅሉ ቤተ ክርስቲያኒቱን ሊያከብሩ ግን ሀገራዊ ግዴታ እንዳለባቸው እናምናለን። እነሱም ያምናሉ ብዙዎቹ። ቤተ ክርስቲያን ራሷ በጣም ውድና ብርቅ የሆኑ ቅርሶችን በከፍተኛ መስዋዕትነት በየገዳማቱና አብያተ ክርስቲያኑ ጠብቃ ለዘመናት እያኖረች እያለ ቅርሶችን ታሸሻለች ማለት የቤተ ክርስቲያንን ስምና ክብር የነካ አስተሳሰብ እንደሆነም ተናግረዋል። ቅርስን እኮ እዚያ ውስጥ የሚመለከተው ክፍል ካየው

ሁለመናው አመተ ምረቱ ምኑም ሁሉም ነገር ያለበት ነው። መቼ እንዴት፣ ከዝግጅቱ ጀምሮ የሚታይ የሚዳሰስ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባሏት ገዳማት እጹብ እና ድንቅ የሚያሰኙ የሚያስደምሙ ታሪካውያን የሆኑ ቅርሶችን የብራና መጻሕፍቱን በወርቅ የተደጎሱ በወርቅ የተጎበጎቡ በተለያየ መልክ በአልማዝ በእንቁ የነገስታቱን እየጠበቀች የምትኖር ቤተክርስቲያን

ጠባቂዎቿ መነኮሳት በረሃብ አለንጋ እየተገረፉ ለነገው ትውልድ ግን ታሪክ ጠብቀው የሚኖሩ አባቶች ባሉባት ቤተ ክርስቲያን ቅርስ ይዘው ሊሄዱ የሚለው አስተሳሰብ የአንድ ቅዱስ ፓትርያርኩን ስም ሳይሆን ክብር ሳይሆን የሚነካው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ስምና ክብር የነካ አስተሳሰብ ስለሆነ ከእንዲህ አይነቱ አስተሳሰብ ሁሉም ቆጠብ ማለት

ግድ ነው፣ ብዬ አምናለውኝ። ረዳት ፕሮፌሰር አበባው አያሌው ቤተ ክርስቲያን ራሷ ቅርስ ጠባቂ ሆና እያለ ቅርስ ልታሸሽ ነበር ተብሎ መነገሩና ከዛም አልፎ በማህበራዊ ሚዲያ ተቀርጾ መለቀቁ ልክ አይደለም ብለዋል። ለምንስ ተቀረጸ? ለምንስ ተለቀቀ? ያ ጥሩ አይደለም፣ የሚጠቅምም ነገር አልነበርም። በነገራችን ላይ የሚጠብቀውን ቅርስ እንዴት ነው ባለቤቱ ያሸሸውና የተፈጠረው ነገር ጥሩ አልነበረም። ሁለተኛ ወደ ሚዲያ

ግባትነትም መቀየር አልነበረበትም። ጥሩ አይደለም ያ። እንዲህ አይነት ነገር ከእንደዚህ አይነት ነገር ትርፋ አይገኝም። ግን የፖለቲካ ትርፋ ትርፋለሁ ያለበት አካል ነው ያንን ያደረገው። የቅርስ ጥናትና ጥበቃ ባለስልጣን መግለጫ ያወጣውም አካሄዱ እንዲህ ነበር ለማለት እንጂ የቤተ ክርስቲያንን ክብር ለመንካት እንዳልሆነ አስገንዝበዋል። እንደ መግለጫ ሲወጣም ደግሞ የፓትርያርኩን ስም ለማጥፋት የእምነቷን እንትን ለመጋፋት ሳይሆን የለም የቅርስ አወጣት መከተል ያለበት ይህም ነው

ሌላውን ውዥንብር ውስጥ አይግባ ለማለት ነው። ይሄ ቁጥጥር በመኖሩ ትልቁን ተጠቃሚ ኦርቶዶክስ ቤተክርስቲያን ናት። በነገራችን ላይ በርካታ ጽላቶች እያዛሉ ጉቡክ ላይ ቅርሶች ለተለያየ ዓላማ ለምሳሌ ለምርምር፣ ለባህላዊ ልውውጥና ለአውደ ርዕይ ወደ ውጭ ሊወጡ ይችላሉ።

ይህ የሚሆነው ግን በሺህ ዘጠኝ መቶ ዘጠና ሁለት የወጣውን አዋጅ በመከተል ብቻ ነው ይላሉ ረዳት ፕሮፌሰር አበባው። ማንኛውም ሰው የሀገሪቱ ርዕሰ ብሔር እንኳ አንድ ትልቅ ስጦታ ላቻ መንግስት እሰጣለሁ፣ ላቻ ለሌላ ሀገር እሰጣለሁ ሲል ቅርስ አለመሆኑን አረጋግጦልኝ ብሎ ጽፈት ቤቱ ይልካል። አይ ቅርስ አይደለም ተብሎ ይሰጣል። ቅዱስነታቸውም ቢሆኑ ዝም ብለው ይዘው መሄድ አይችሉ

ማስፈቀዳለን። በተቋሙ አሰራር መሰረት ቤተክርስቲያን ደብዳቤ መጻፍ የነበረባት ለጉምሩክ ጽህፈት ቤት ሳይሆን ለቅርስ ጥናትና ጥበቃ ባለስልጣን ነው የሚሉት ረዳት ፕሮፌሰር አበባው የጉምሩክ ጽህፈት ቤትም ከቤተ ክርስቲያኗ ደብዳቤ የመቀበል ስልጣን እንደሌለው ያስታውሳሉ። ወደ ጉምሩክ ሳይሆን መጻፍ የነበረባቸው ደግሞ ወደ እኛ ነው መጻፍ የነበረባቸው። ሁሌ የሚደረገው ያ ነው። ጉምሩክ ደብዳቤውን መቀበልም አልነበረበት

አይ ይሄ ጥያቄ መጀመሪያ መቅረብ ያለበት ለዚህኛው አካል ነው እንጂ ለእኔ አይደለም ማለት ግዴታው። ዝም ብላ አትቀበልም። በጉምሩክ ባለስልጣን የቦሌ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ተፈሪ መኮንን ከቤተ ክርስቲያን ተጻፈ የተባለው ደብዳቤ እንዳልደረሳቸው ገልጸው ደብዳቤው ባይደርስም ለቅዱስ ፓትርያርኩ ክብር ሲባል የሃይማኖት መገልገያዎቹ እንዲያልፉ ፈቅደን ነበር ይላሉ። ደብዳቤውንም ለመጀመሪያ ጊዜ ያየው ሶሻል ሚዲያ ላይ ነው ጉምሩክ ተጽፏል የተባለውን ማለት ነው

አምጥቶ ይሄ ደብዳቤ አምጥተናል አስተናግዶን ወይም ደግሞ ከማምጣታቸው በፊት አስቀድሞ ቼኪን ከማ ሲያደርጉ ይህንን ፍቃድ አግኝተናል የሚል አልቀረብም። ሆኖም ግን በኛ በኩል የሀይማኖታዊ ጉዳይ ስለሆነ ከቅርስ ጥበቃ ባለስልጣን ማቅረብ የነበረበት ቢሆንም እንኳ የሃይማኖታዊ ጉዳይ ስለሆነ ሌላ የፖለቲካ እንትንም እንዳይሆን ማስተናገድ ይችላሉ የሚል ስለተነገረኝ ይህንኑ

ለእኔ ሺፍት አስተባባሪ ነገርኳቸው ማለት ነው። ወደ ሁለት ሰዓት አካባቢ ነው የተደወለልኝ። ወደዚህ አካባቢ በረራቸው ከዛ በኋላ ስለሆነ ወደዚህ አካባቢ ኮንፈርም አርኪ ያለሁ አንደኛ ደብዳቤውን ለማሰጥቶ ማን በጉምሩክ በኩል የተከለከሉበት ሁኔታ የለም። የሃይማኖት መገልገያዎቹ በጉምሩክ ኃላፊዎች እንዲያልፉ ከተፈቀደ በኋላ በኢትዮጵያ ሲቪል አቪዬሽን ከቦሌ እንዲመለሱ መደረጋቸውን አቶ ተፈሪ ገልጿል። ደብዳቤውን ባይደርስም ደግሞ

ለብፁዕነታቸው ለክብራቸውም ጭምር በእኛ በኩል ሪስፔክትፉሊ እንድስተናገዱ መረጃ ሰጥቻለሁ። በእኔ በኩል የእኔ ሰፖርቲኔቲም እንዳልከለከሏቸው፣ ነገር ግን ከሰኩሪቲ ጋር እንደተከለከሉ ተከለከሉ አይነት ነው የገለጸልኝ። የዛን ቀን አቪዬሽን ሰኩሪቲ ናቸው የከለክሉት የሚልም እንትን ሲባል አንዳንዶቹ ደውዬ ለማግኘትም ሞክሬያለሁ። ምን አሉ እነሱ እዛ ጋር ያለው ኢንፍሮንት ላይ ያሉት

የበላይ ኃላፊዎቻቸው ጋር እየተነጋገሩ እንደሆነ ነው የነገሩት። ለምን እንደከለከሏቸው ነው የሚነጋገሩት። እዛ አካባቢ ነው የበለጠ ከእነሱ ራሱን የቻለ ተቋም ስለሆነ በዛ በኩል መረጃ ብትወስዱ ነው የሚሻለው። የኢትዮጵያ ሲቪል አቪዬሽን ባለስልጣን አስተያየት ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በሌላ በኩል አቡነ አብርሃም በሰጡት መግለጫ ላይ የሃይማኖት መገልገያዎቹ ቅርስ መሆናቸው ሳይለይ

ከቦሌ እንዲመለሱ መደረጉ አግባብ ባይሆንም መንግስት ቅርስ የመካላፊነት አለበት በዚህ ሊነቀፍ አይገባም ብለዋል። መንግስት ለምን ለምን አስቀረው? በአንጻሩ ምናልባት እኛን ሊያስደምመን የቻለው ቅዱስ ፓትርያርኩ መሆናቸውን ሲያውቅ ዝም ብሎ ቢለቃቸው የምንልበት መንገድ ካልተፈጠረ በስተቀር መንግስት መጠበቅ ግዴታው ነው የሀገር ቅርስ መስሎ እስከታየው ድረስ የሀገር ቅርሶች በተለያዩ ምክንያቶች እንዳይወጡ

መቼ ነው እንዴት ነው የሚለውን መረጃ እርግጠኛ እስካልሆነ ድረስ መያዙ መመርመሩ ግዴታው ነው። ይህ ከዛሬ ስንት ዓመት በፊትም ስድስት ዓመት ምናምን ዓመታት በፊት በአንድ ብፁህ ስራ አስኪያጅ ዘመን እንደዚህ ዝም ብሎ እየመጡ ታቦታት ይዘው የሚሄዱ ነዋያ ቅዱሳት ይዘው የሚሄዱ ብዙዎች ስለነበሩ ቤተ ክህነቱ ሳያውቀው

ምንም ምን በእናንተ በኩል እንዳይወጣ የሚል መልእክት ከዚህም ለመንግሥት መጻፉን ከዚህ ቤት ተረድቻለሁ። ስለዚህ በዚያ መሰረት መንግሥት የት አለ እንዴት ነው ብሎ መጠየቁ የሚያስነቅፈው አይደለም። ወደ ውጭ በሚወጡ ቅርሶች ዙሪያም ወደፊት ከመንግስት ጋር አብረው እንደሚሰሩ ተናግረዋል። መሄድ የሚችሉ ወደ ውጭ ለአገልግሎት የሚላኩ ንዋያት

ምን መምሰል እንዳለባቸው እንዴት መውጣት እንዳለባቸው በማን መውጣት እንዳለባቸው ጥብቅ የሆነ ግንኙነት እንፈጥራለን። እንደዚህ ከሚያደናግር፣ ከሚያወዛግብ፣ ከሚያመሳስል ነገርም ነፃ የሆነ አሰራር ይኖረናል ብለን እናምናለን። መጠበቁ፣ ማየቱ የሚያስነቅፈው መስሎ አይታየኝም።

ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማቲያስ ወደ ዩናይትድ ስቴትስ የተጓዙት በህመም ምክንያት መሆኑን የገለጹት አቡነ አብርሃም ሕክምናቸውን ጨርሰው ከአንድ ወር ባነሰ ጊዜ ውስጥ እንደሚመለሱም ተናግሯል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባዋ አመሰግናለው። የጨው እጥረት የቀጣዩ ዘገባ ትኩረት ይሆናል። አብራችሁን ቆዩ።

ኢትዮጵያ ውስጥ በተለይም በአፋር ክልል ከፍተኛ የጨው ምርት ክምችት ቢኖርም ጤናማ ባልሆነ የግብይት ሰንሰለት ምክንያት ገበያው ላይ እጥረት መፈጠሩን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴሩ አፋር ክልል አፍዴራ ላይ ብቻ 40 ሚሊዮን ኩንታል ጨው ተመርቶ ወደ ገበያ አለመግባቱን አረጋግጧል። ጨው አምራቾች ምርታችንን ከመንግስት በተደለደለልን ኮታ መሰረት መውሰድ የሚገባው ድርጅት ባለመውሰዱ

ለኪሳራ ተዳርገናል ሲሉ ጨው ላይ አዮዲን ጨምረው ፈጭተውና በመጠን አሽገው ለሸማቹ የሚያቀርቡ ፋብሪካዎችም ደግሞ በጨው እጥረት ምክንያት ስራ ማቆማቸውን ለአሜሪካ ድምፅ ገልጸዋል። በምርት እጥረቱ ምክንያት ግለሰብ ሸማቾች ከሶስት እስከ አምስት ብር የሚገዙትን አንድ ኪሎ ጨው እስከ አርባ ብር አውጥተው ለመሸመት መገደዳቸውን ያስታወቁ ሲሆን ጨውን በግብአትነት የሚጠቀሙ ኢንዱስትሪዎችም የችግሩ ሰለባ እየሆኑ ነው ተብሏል።

መስፍን አድራጊ ዝርዝሩን ይዟል።

በአፋር ክልል የሚገኘውን ጨው ከአምራቾች በመውሰድ ለአቀነባባሪ ፋብሪካዎች የማከፋፈል ውል ወስደዋል የተባሉና በአንድ ባለሀብት የሚተዳደሩ ሁለት ድርጅቶች ከአምራቹ በኮታ የተመደበውን የጨው መጠን እየተረከቡ አለመሆናቸው ተነግሯል። ጉዳት ሊደርስብኝ ይችላል የሚል ስጋታቸውን ገልጸው ስማቸው እንዳይጠቀስ የጠየቁን አንድ የጨው አምራች እንደተናገሩት ያመረቱት ጨው በወቅቱ ባለመወሰዱ ወደ ድንጋይነት እየተቀየረ ለብልሽት ተዳርጓል። ኩባንያው ከአራት መቶ ሰባ ሁለት ሺህ ኩንታል ሊያወጣ ውላል። እኛ በየወሩ

አራት መቶ ሰባ ሁለት ሺህ ኩንታል ጨው ከአፍጌራ መውጣት አለበት። አሁን እሱ በወር በወር አያወጣልንም ጨውን አይገዛንም ማለት ነው። በየወሩ አራት መቶ ሰባ ሁለት ሺህ አራት መቶ ሰባ ሁለት ሺህ ኩንታል የምግብ ፍጆታ ሆኖ ይወጣል። አይወዳጅ ተደርጎ መሸጥ አለበት። አሁን ከዚህ ላይ በአስራ ሁለት ወር አስራ ሁለት ጊዜ መክፈል አለበት ለእኛ አስራ ሁለት ጊዜኛ ምርቱን ማስረከብ አለብን ለሱ። እሱ ግን አንድ ወር ዘሎ በሁለት ወር አንድ ጊዜ ነው ከኛ ጋር ግዥ የሚፈጽምልን። ድርጅቱ የገበያ ችግር የለም ከውጭ ሀገር በጣም በብዛቸው ይገባል ወደ ኢትዮጵያ ራሱ እኛ ብዙ ምርት እያለን። ሌላው ችግራችን ምንድን ነው? እኛን እንደ መጋዘንም አድርገውናል።

ንብረቱን አውጥቼ አከማቸው። አሁን ማምረት አቅም ማውጣት ደርሻለሁ፣ ባለመሸጤ እዛ አሁን ድንጋይ ሆኖ ተቀመጠ። በተሰጣቸው ኮታ መሰረት ምርቱን አለማቅረባቸው ለኪሳራ እንደዳረጋቸውም አያይዘው ጠቅሰዋል። ለምሳሌ በዚህ ዓመት ማግኘት ያለብኝን የስድስት ወር ሽያጭ አልሸጥኩም። ንብረቱ ኔጋ ነው፣ ጨው ኔጋ ነው የቀረው። ጨው ኔጋርም ቢሆን እኔ ጨውን ሽጬ ጨው ማውጣት ነው የምፈልገው። ለምሳሌ በወር አንድ ሺ ኩንታል የሚሸጥ ሰው ማለት ነው በአንድ ዓመት ውስጥ ዘጠኝ መቶ ሺ ብር የሚያወጣ ንብረት ባለመሸጡ ኔጋ ቀርቷል። አሁን ቢሸጠው ዘጠኝ መቶ ሺ ብር በኢንፍ

ካልኩሌሽን ምክንያት ከአምስት መቶ ሺ ብር አካባቢ ነው ዝቅ የሚለው፣ ብሸጠው እንኳ ይህን ያክል ኪሳራ አድርሶብኛል ባለመሸጥ። ጨውን አዮዲን ጨምረው ፈጭተውና ለሸማቹ በተለያዩ መጠን አሽገው በማቅረብ ተግባር ላይ ከተሰማሩት አስራ ሁለት ፋብሪካዎች የአንዱ ባለቤት እንደሆኑ የሚናገሩት ሌላው ስማቸውን ከመጥቀስ የተቆጠቡ አምራች የእሳቸውን ጨምሮ በክልሉ የሚገኙ አብዛኞቹ ፋብሪካዎች በጨው አቅርቦት እጥረት ምክንያት ስራ ማቆማቸውን አመልክተዋል።

አጣቢ ድርጅት ሁለት ነው ያለው። ሁለቱም የአንድ ድርጅት ቢሆንም ከአንድ ነው የምንወስደው። በበቂ አይሰጠንም። አገልግሎት እየሰጠና አይደለም። ቁመናል ቆየ ከአራት ሰው ሶስት ሰው በገበያ ተሰሰረ በከፍተኛ ወጪ ያስመጣ ነው ማሽን ያለ አገልግሎት መቀመጡ ለኪሳራ ዳርጎናል፣ የሚሉት አስተያየት ሰጪ ሰራተኞችን እስከ መበተንና ፋብሪካውን እስከ መዝጋት የሚያስገድድ ውሳኔ ላይ መድረሳቸውን ተናግረዋል። እንደ አዲስ እንደመሆናችን አርባ ሰራተኛ አለን። ይህንን በዋልያት የሰራተኛ ክፍያ ስራ እድል የፈጠር ነውን ሰዎች ያው ሰራተኛ

ተሰጠን ካሁን አራት ወር ሙሉ እየከፈልን ያለው ካሁን የታገልን ነው ከዚህ በኋላ ግን ያው አራት ወር አምስት ወር እስከሆነን ስለማንታገስ በቃ ያለንን ሰራ ስንሰጠን ሰራተኛና የራሳችን ወጭ መቻል አቃትን ነው እዚ ላይ ግብር እንከፍላለን የሰራተኛ ግብር አለ ብዙ ስርዓት አሉ የያዝናቸው ሰዎች አሁን በቃ የግዴታ ከዚህ ወር በኋላ ለመበተን ነው በቃ ደብዳቤ ያስገብተን ጨውን ከባህር ላይ የሚያመርቱ ትምህርታችን አልተወሰደልንም አዮዲን ጨምረው በተለያዩ መጠን አሽገው ለሸማቹ የሚያቀርቡ ፋብሪካዎች ደግሞ የጨዋ

አቅርቦት እየደረሰን አይደለም ሲሉ ይወቅሳሉ። ከአምራቹ ተረክበው ለፋብሪካዎቹ የማድረስ ኃላፊነት ወስደዋል የተባሉትንና በስም ተለይተው የተገለጹትን ሁለት ድርጅቶች አመራሮች ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካም። እንደተሳካልን አስተያየታቸውን ይዘን ለመቅረብ እንሞክራለን። ስማቸውን ከመግለጽ የተቆጠብነው ምላሻቸውን እስከምናገኝ ተጨማሪ ሙከራ ለማድረግ ነው። በሌላ በኩል ግን የጨው አቅርቦት እጥረቱ ችርቻሮ በሚሸምቱ ተጠቃሚዎች ላይ ጭምር ተጽዕኖ ማሳደሩ ተገልጿል። የደሴ ከተማ ነዋሪዋ ወይዘሮ ገነ

ዓመት አሰፋ በአንድ ዓመት ውስጥ የአንድ ኪሎ ዋጋ እስከ ሰላሳ ብር ብልጫ አሳይቷል ይላሉ። ያው የኑሮ ሁኔታማ ከባድ ነው። አሁን የጤፍ ውስ ሺ ይሁን ተባለ የዘይቱ ነው ተቀበል ነው ይሄ ከሜዳ ዝም ብሎ ካፈር ተዝቆ ቢመጣጨው እንኳን ትናንት አምስት ብር መገዛው ዛሬ ሰላሳ ብር ሲሆን እኔ መንግስት ጉዳይ ነው የሚገርበኝ ዝም ብሎ መመልከቱ

በንግድና ቀጠና የትስስር ሚኒስትር የቅርንጫፍ ማስተባበሪያ መሪ ስራ አስፈጻሚ እያሱ ስምዖን ከአሜሪካ ድምፅ ጋር በነበራቸው ቆይታ ከመጋቢት እስከ ሚያዝያ ባለው ጊዜ ጨው ይመረትባቸዋል በተባሉ የአፋርና የሶማሌ ክልሎች ውስጥ መስሪያ ቤታቸው ጥናት ማድረጉንና አብራቹም ላይ ሆነ አዮዲን ጨምረው ፈጭተውና አሽገው ለቀበያ በሚያቀርቡት አካላት ላይ ደረሰ የተባለውን ችግር ጥናቱ ማረጋገጡን ገልጸዋል። ጥናቱን ዋቢ ያደረጉት አቶ እያሱ በአካባቢዎቹ በከፍተኛ ደረጃ ተመርቶ ወደ ገበያ ያልገባ የጨው ምርት

እንዳለ ጠቁሞ በአፋር ክልል አፍዴራ ያለውን ለአብነት አንስተዋል። በተለይ አፍዴራ ላይ ከአርባ ሚሊዮን ኩንታል በላይ የሚደርስ ጨው ተመርቶ የተከማቸበት ሁኔታ አለ። ለችግሩ ጤናማ ያልሆነ ሲሉ የገለጹትን የገበያ ሰንሰለት በምክንያትነት ሲያወሱ ይህን ተከትሎ ጨው በኮንትሮባንድ ወደ ገበያ እየገባ ነው ብለዋል። አንደኛ ግብይት ሰንሰለቱ ጤናማ አይደለም። የተወሰነ መስመር ብቻ ነው ያለው። በዛ መስመር ብቻ እንዲሄድ የተደረገበት አግባብ እጥረት እንዲፈጠርና ለህገ ወጥነት በር የከፈተ እንዲሆን ያደረገው ኮንትሮባንድ ምርቶች ከ

ጎረቤት ሀገራት ይገባሉ፣ ከሶማሌላንድ ይገባል። ከበቂ በላይ የጨው ክምችት አገር ውስጥ እያለ አገር ውስጥ ያለው ግብይት በጤናማ ስርዓት እየተመራ ባለመሆኑ በኮንትሮባንድ ይገባል። ፕላስ ደግሞ ከፍተኛውን የጥራት ችግር ያለበት የጨው ምርት ነው፣ በግብይት ውስጥ እያየን ያለ ነው። አዮዳይዝድ ያልሆነ ጥራቱ ያልተረጋገጠ ምርት፣ የት እንደተመረተ የማይታወቅ ምርት ሁሉ ገበያ ውስጥ እንዲገባ እየሆነ ነው ያለው። ይህ ኮታ ስርዓቱ በቀድሞ ንግድና ኢንዱስትሪ ሚኒስቴር ተግባራዊ መሆኑ ታውቋል። ለምን ከኮታ ስርዓት ባለፈ ሌሎች አማራጮችን መጠቀም አልተቻለም? በሚለው ጥያቄ

ጥያቄ ላይ ምላሽ ለማግኘት ለአፋር ብሔራዊ ክልላዊ መንግስት ንግድ ቢሮ እንዲሁም ለማዕድን ቢሮ በስልክ ጥሪም ሆነ በጽሁፍ መልእክት ያደረግነው ነው ሙከራ አልተሳካም። ከወራት በፊት ከክልሉ አመራሮች ጋር በጉዳዩ ዙሪያ ውይይት ማድረጋቸውን የሚጠቁሙት አቶ እያሱ ግን ጨውን በገበያ ስርዓት እንዲመራ ብናደርገው ዋጋው ይወርዳል፣ በከፍተኛ ሁኔታ ወደ ገበያው ይገባና ጨው አምራቹ ያመረተውን እንኳን የሚጠቀምበት ሁኔታ ላይኖር ይችላል። እንደዚህም አይነት ችግሮች ገጥመዋቸው እንደነበረ አንስተውልናል። ህብረተሰቡ

ሚያንጨው ይፈልጋል የሚለው እየታየ ቁጥጥር እየተደረገበት ክልሉም ተጠቃሚ የሚሆንበትን ስርዓት ነው መፈጠር ያለበት እንጂ በግብይት ስርዓቱ ይመራ ብንል እዛ ጋ ያለው አምራች ሊጎዳ ይችላል የሚል ስጋት አለው ክልሉ። በክልሉ አመራሮች ተሰጠ የተባለውን አስተያየት አምራቾቹ አይቀበሉትም። ለበለጠ ኪሳራ ተዳርገናል ባይ ናቸው። ማምረቻ ዋጋችን እየጨመረ ነው የምንገዛው ማቴሪያል፣ የሰው ኃይሉ፣ የአስተዳደሮቹ ሁሉም ነገር እየጨመረብን ነው የማምረቻ ወጪ ወጫችን ለአንድ ኩንታል ከአራት መቶ ብር አልፏል። አሁን እኛ የምንሸጠው

ከ322 ብር ነው። እንደ አስተያየት ሰጪዎቹ ከአምራቾች በሦስት መቶ ሀያ ሁለት ብር የሚወጣው አንድ ኩንታል ጨው ገበያ ውስጥ ከሁለት ሺህ ሁለት መቶ ብር በላይ እየተሸጠ ነው። አቶ ያሱም አሰራሩ ወጥነት እንደሚጎድለው ያብራራሉ። ኮታ ተበጅቶለታል፣ ግን ደግሞ ፉሊ ኢምፕሊመንት አልተደረገም። ለምሳሌ ጥሬ ጨውን አምራቾቹም ያቀርቡት ወደ ሦስት መቶ ሀያ ሁለት አካባቢ ነበር። ከዛ ፋብሪካዎቹ አቀነባብረው የሚሸጡበት አምስት መቶ አካባቢ ደሳሌ የታጠበ ጨው ከዛ ደግሞ አዮዳያ የሆነው ሰባት መቶ ተብሎ ኢቨን ፕራይስ እንኳን ሴት

ተደረገላቸው እዛ አፋር ክልል ላሉት ለሁለቱ ፋብሪካዎች ብቻ ነው። ነገር ግን ሌሎቹ አገሪቱ ውስጥ ያሉት የማቀነባበሪያ ፋብሪካዎች በተለያየ መንገድ የሚያገኙትን ጥሬ ጨው አጥበው አቀነባብረው ለገበያ ሲያቀርቡ በፈለጉት ዋጋ ነው የሚሸጡት። ወይም ሙሉ በሙሉ መሰረታዊ ሸቀጥ ሆኖ ቁጥጥር አልተደረገበትም ጨው ወይም ደግሞ ሙሉ በሙሉ ለማርኬቱ ኦፕን አልተደረገ። ለምሳሌ ሶማሌ ክልል ጎደስፖ የሚባልበት ቦታ ላይ ይመረታል ጨው። እነሱ ኮታ የላቸውም በራሳቸው አምርተው ዋጋም ሴት ሳይደረግላቸው ለገበያ ይገባሉ። አፋር ክልል ያሉት

ፋብሪካዎች ሁለቱ ግን በንግድና ኢንዱስትሪ ሚኒስቴር ፕራይስ ካፕ ተበጅቶላቸው በዚህ ሽጡ የሚባሉበት ሁኔታ ነው ያለው። ስለዚህ ወጥ ያልሆነ አሰራር ነው ያለው። ኢቨን የአፋር ክልል አመራሮቹ እንደሚያነሱት በትክክልም የአካባቢውን አምራቾችን ፕሮቴክት በሚያደርግበት መንገድ ነው እየተመረተ ያለው የሚለው አሁን ያለው ነባሪያ ሁኔታ ያንን እንኳን ያማከለ አይደለም። ሶስት መቶ ሀያ ሁለት ብር እየሸጡ እነሱም ተጠቃሚ የሆኑ አይደለም። ኢቨን አምርተውት በእነዚህ ለሁለት ፋብሪካዎች ብቻ በሚያቀርቡበት ጊዜ አብዛኞቹ ምርቶቻቸው እየተነሳ አይደለም። አቶ እያሱ ጥናቱ ያስቀመ

የሚሰጣቸውን ምክረ ሀሳብና በሚኒስቴር መስሪያ ቤቶች ደረጃ የተደረሱ አቋሞችንም አብራርተዋል። ማዕድን ከማምረቻ ጀምሮ እስከ ፋብሪካ ድረስ ያሉትን ፕሮሰሶች የማዕድን ሚኒስቴር ፎሎ እንዲያደርግና ግብይት ሰንሰለቱን የንግድና ቀጠናዊ ትስስር ሚኒስቴር አዲስ መመሪያ በማውጣት ይህንን ኮንትሮል የሚደረግበትን ሚንስ መፈጠር አለበት የሚል ጥናት ቡድኑ ያቀረበው ሪኮመንዴሽን ኮታ መነሳት አለበት። ሁለተኛ ደግሞ ጨውን ማቅረብ የሚችሉ አቅም ያላቸው ፋብሪካዎች ሆነ አቅራቢ ድርጅቶች በግብይቱ

ተሳትፈው በህጋዊ መንገድ ቁጥጥር እየተደረገባቸው ለገበያ የሚያቀርቡበት ስርዓት ይፈጠር የሚል ነው። በእኛ በኩል የቀረበ ሪኮመንዴሽን፣ እንደ ንግድና ቀጠናዊ ትስስር ሚኒስቴር በቀጣይ መመሪያዎች ይዘጋጃሉ። በአመራረትና ሌሎች ተያዥ ጥያቄዎች ዙሪያ ምላሽ ለማግኘት ወደ ማዕድን ሚኒስቴር ተደጋጋሚ ሞከር አድርገን አቶ ሞገስ የተባሉ አመራር ብንጠቆምም እሳቸውም ለቀናት ከተሻገረ ተደጋጋሚ ማጉላላት በኋላ በመጀመሪያ ጥያቄያችንን በቴሌግራም እንድንልክ አሳወቁን። በቴሌግራም እና በኢሜል ጥቅል

ጠቅሰን ለጥያቄ እንዲተባበሩን ጠይቀን ነበር። ከዚያም ሌሎችን አማክረው ምላሽ እንደሚሰጡን ገለጹልን። በገቡት ቃል መሰረት መልሰን ስንደውልላቸው ግን ስልካቸው አልተነሳልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ክቡራትና ክቡራን አድማጮች ለዛሬ ቅዳሜ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው።

አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሑድ በራዲዮ መጽሔት አብራችሁን እንድታመሹ ተጋብዛችኋል። ቆንጅታዬ ነኝ። ቸሪቅ ጠመን በደህና እደሩ